ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። የምሽቱ የጋቢና ጉዞ በኢትዮጵያ የተከሰተውን ድርቅና ረሃብ ላይ ያተኩራል። የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር የሚታወቀው ሰሞኑን ከሚጀምረው ግምገማ በኋላ መሆኑን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ገልጿል። የተረጂዎቹ ቁጥር በትክክል የጨመረው በስንት እንደሆነ ይፋ የሚደረገው በአንድ ወር ተኩል ጊዜ ውስጥ ነው። የብሔራዊ አደጋ ስጋት አመራር ኮሚሽን በበኩሉ ደግሞ በኢትዮጵያ የተከሰተውን ድርቅ ወደ ረሃብ ሳይቀየር መቋቋም መቻሉን እየገለጸ ነው። ይህ መብራት ታደሰ ይባላሉ። በጎዳና አራት በጎዳና ህይወት ውስጥ ብዙ ችግሮች አሉ። እዛ ሰፈር የድሆች ሰፈር ነው። ምንም ሌላቸው ትንሽ ትንሽዬ ቤት አለ። እዛ ነው የገባነው። በዚህ ሰምንም ተስፋ የለኝ። ሰማንያ ዘጠኙ ቁርስ ብቻ ነበር እየበሉ የሚሄዱት። አስቀድመን ያሰማናችሁ የብሔራዊ አደጋ ስጋት አመራር ኮሚሽን የሰጠውን መግለጫ ነው። ቀድማቸው የሰማችሁት በስህተት ነው። ከሀረር ያገኘ ነው። ታሪክ ነው። በሀረር አንድ የቀድሞ የጎዳና ተዳዳሪ ትምህርት ቤት አቋቁሞ ወጣቶችን ከጎዳና አሰባስቦ ያስተምራል። ይህ መብራት ታደሰ ይባላሉ። በጎዳና ህይወት አራት ዓመት ተሰልፌያለሁ። በጎዳና ህይወት ውስጥ ብዙ ችግሮች አሉ። እዛ ሰፈር የድሆች ሰፈር ነው። ምንም የሌላቸው ትንሽ ትንሽ ቤት አለ። እዛ ነው የገባነው። በዚህ ሰምንም ተስፋ የለኝ። እግዚአብሔርም ተስፋ እያርኩ ነው የምኖር። ትንሽ ተማሪዎቹን ያሰባሰባቸው አቶ ተስፋ አለባቸው ይባላል። የዛሬ የጋቢና እንግዳ ይሆናል። ተማሪዎቹም እንግዳዎችን ናቸው። ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። ምስራቅ አፍሪካ ላይ በደረሰው ድርቅ ምክንያት የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያን ትክክለኛ ቁጥር የሚታወቀው ሰሞኑን ከሚጀምረው ግምገማ በኋላ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ አስታወቀ። በያዝነው የአውሮፓ 2017 ዓመት መጀመሪያ ላይ የወጣው የሰብአዊ ድጋፍ መጠየቂያ ሰነድ በዚህ ግምገማ መሰረት እስከ እንደሚከለስ የቢሮ ቃል አቀባይ ቾይስ አኮሮ ለአሜሪካ ድምጽ ገልጸዋል። በሌላ በኩል ደግሞ የኢትዮጵያ ውስጥ የተከሰተው ድርቅ ረሀብ ሳያስከትል መቋቋም መቻሉን እየገለጸ ያለው ብሔራዊ አደጋ ስጋት አመራር ኮሚሽን በድርቁ ምክንያት አጣዳፊ እርዳታ የሚያስፈልገው ሰው ቁጥር በሶስት ወራት ጊዜ ውስጥ ከአምስት ነጥብ ስድስት ሚሊዮን ወደ ሰባት ነጥብ ስምንት ሚሊዮን ማሻቀቡንና ለዚህም ሰባት መቶ አርባ ሁለት ሚሊዮን ዶላር ከለጋሾች እንደሚያስፈልግ አስታውቋል። የብሔራዊ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ዳይሬክተር ዳይሬክተር አቶ ደበበ ዘውዴ ለቪኦኤ በሰጡ ቃል ረሀብ ያልተከሰተው ምግብ የሚ የሚፈልገውን ሰው መመገብ ስለቻለን ነው ብለዋል። ከኢትዮጵያ መንግስት ጋር በትብብር የሚሰሩ ለጋሾች በበኩላቸው የተጎጂዎች ቁጥር ሊጨምር እንደሚችልና ገንዘቡ ካልተገኘ አደጋው ከፍተኛ ሊሆን እንደሚችል እየወተወቱ ይገኛሉ። የኦሮሞ ፌዴራላዊ ኮንግረስ አራት ከፍተኛ የአመራር አባላትን ጨምሮ በ22 ተከሳሾች በአቃቢ ሕግ መካከል ባለው ክርክር ዛሬ ሊሰጥ የነበረውን ብይን እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አስታወቀ። ችሎቱ ተለዋጭ ቀጠሮም ሰጥቷል። ቀደም ሲል ከተመሰረተባቸው የሽብር ክስ በነጻ ተሰናብተው የነበሩት የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ እንዲቀርቡ አራተኛ ወንጀል ችሎት አዟል። የችሎቱ ትዕዛዝ የወጣው በጠቅላይ ፍርድ ቤቱ ውሳኔ መሠረት እንደሆነ ታውቋል። ሶማሊያ ውስጥ በወታደራዊ ችሎቶችና በአማጺ ተዋጊዎች ቡድኖች በዘፈቀደ የሚተላለፉና ተፈጻሚ የሚደረጉ የሞት ፍርዶች ቁጥር በእጅጉ እየጨመረ መምጣት እያሰጋቸው መሆኑን የመብት ተሟጋቾች አስታወቁ። ባለፈው ወር የአራት ወር ተኩል ጊዜ ብቻ ሁለቱም ወገኖች እያንዳንዳቸው ቢያንስ አስራ ሁለት ግድያዎችን በአደባባይ መፈጸማቸውንና ሁሉም ግድያዎች ሲካሄዱ ከሰላሳ እስከ ሶስት መቶ የሚደርስ ቁጥር ያለው ሰው ግን ቆሞ እንደሚመለከት ተነግሯል። ሁለት የአይቮሪ ኮስት ከተሞች በወታደራዊ አመጽ ተውጠዋል። የአሁኑን ቁጣ ያነሱት ቀደም ሲል የአማጺ ቡድን አባላት የነበሩና ጦራቸው ከተፈታ በኋላ ወደ ሀገሪቱ የጸጥታ ኃይሎች እንዲቀላቀሉ የተደረጉ ወታደሮች ሲሆኑ የቀድሞ ትጥቃቸውን ሲፈቱ ይሰጣችኋል ተብለው የነበረው ጉርሻ ክፍያ እስካሁን እንዳልተሰጣቸው ገልጸዋል። በመጨረሻም በማዕከላዊ አፍሪካ ሪፐብሊክ በአንጋሱ ከተማ ሰላሳ ሲቪሎችና ስድስት ሰላም አስከባሪ ወታደሮች በአማጽያን ተገደሉ። ከማዕከል ርቃ በምትገኘው ከተማ ውስጥ አማጽያኑ እያካሄዱ ባሉት ዘመቻ ሙስሊሞች ላይ ያነጣጠረ ጥቃት እየፈጸሙ መሆናቸው ተገልጿል። በአንጋሱ ውስጥ በተከፈተባቸው ጥቃት ምክንያት እየተፈናቀሉ ያሉ ሲቪሎች በአንድ መስጅድ፣ ካቶሊካዊት ቤተ ክርስቲያንና በድንበር የለሽ ሐኪሞች ሆስፒታል ውስጥ ጥገኝነት አግኝተው መጠለላቸውን ሚኑስካ በሚል ምህፃረ ቃል የሚታወቀው በሴንተር አፍሪክ የተባበሩት መንግስታት ዘርፍ ብዙ የተቀናጀ ማረጋጋት ተልእኮ አስታውቋል። አድማጮች ለሰዓቱ የያዝናቸው አጠር ያለው የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ የብሔራዊ አደጋ ስጋት አመራር ኮሚሽን በኢትዮጵያ የተከሰተውን ድርቅ ወደ ረሃብ ሳይቀየር መቋቋም መቻሉን እየገለጸ ነው። በሌላ በኩል ደግሞ በሶስት ወራት ጊዜ ውስጥ ከአምስት ነጥብ ስድስት ሚሊየን ህዝብ ወደ ሰባት ነጥብ ስምንት ሚሊየን ህዝብ በላይ የአስቸኳይ የምግብ እርዳታ ይፈለጋል። ለዚህም ሰባት መቶ አርባ ሁለት ሚሊየን ዶላር ከለጋሾች ይጠበቃል ይላል። የብሔራዊ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ረሃብ ያልተከሰተው ምግብ ለሚፈለገው ህዝብ መመገብ ስለቻልን ነው ይላሉ። ከኢትዮጵያ መንግስት ጋር በትብብር የሚሰሩ ለጋሾች በበኩላቸው የተጎጂዎች ቁጥር ሊጨምር እንደሚችልና ገንዘቡ ካልተገኘ አደጋው ከፍተኛ ሊሆን እንደሚችል እየወተወቱ ይገኛሉ። ጽዮን ግርማ ዝርዝር አላት። አቶ ደበበ እንደሚሉት ድርቁ በጣም ያጠቃው በኢትዮጵያ የቆላማ የአርብቶ አደር አካባቢዎችን ነው። ለዚህ ደግሞ ምክንያቱ የመኸር ወቅት የዝናብ አለመኖር ያስከተለው የመኖና የውሃ እጥረት ነው። በዚህ ምክንያት በኦሮሚያ በሶማሌ አማራ፣ ደቡብ የሚኖሩ ህዝቦች ተጎድተዋል። ከዚህ ውስጥ የበዛውን ቁጥር ደግሞ የሚይዙት ከ3.6 ሚሊዮን በላይ ማለት ነው በኦሮሚያ የሚገኙ አርብቶ አደሮች ናቸው። የተፈለገውን ያህል እርዳታ ባይገኝም መንግስት በጀት መድቦ ተጎጂውን እያበላና መኖ አቅርቦትም እየሰጠ እንደሆነ ይናገራሉ። እርዳታ የተጠየቀው እስከ ሰኔ ድረስ ለመመገብ እንዲቻል ነው የሚላሉ። ከአምና የዞረ ስላለ ነው ዘጠኝ መቶ አርባ ስምንቱ እጅ በአሁን ሰአት የሚያስፈልገን ቀደም ሲል ለአምስት ነጥብ ስድስቱ ሰባት መቶ አስራ አምስት ሚሊዮን ዶላር ነው። በአሁን ሰአት ደግሞ ከተጨማሪው ጋር ሰባት መቶ አርባ ሁለት ሚሊዮን ዶላር ነው የሚያስፈልገው። ከተጠቀሰው ቁጥር ላይ እስካሁን ድረስ ከረጂዎች ምን ያህል በመቶን አገኛችሁ ወይል? እኔ እስካሁን ድረስ እኔ አላውቅም። ይሄንን ግን በመንግስት የተመደበውን ብቻ ነው ማቃዚያውን በተደጋጋሚ የአደጋና ስጋት አመራር ድርቅ እንጂ ረሃብ የለም ሲል ይደምጣል። ነገር ግን በቦረና ጉጂ፣ ባሌ፣ በሶማሌ አካባቢ ያነጋገርናቸው ሰዎች ለአርብቶ አደር ኑሮ የጀርባ አጥንት የሆኑት እንስሳቶቻችን አልቀዋል። የነሱ ማለቅ የኛ አልቂት ነው። ሰዎች እንዴት እንደሚመለከቱን አናቅም እንጂ እኛ ግን ተቸግረናል፣ ተርበናል ብለውን ነበር እና ከዚህ በተጨማሪም አሁን እንደጠቀሱልኝ ሰባት ነጥብ ስምንት ሚሊዮን ህዝብ አስቸኳይ የምግብ እርዳታ ከፈለገ የውሃ እጥረት ካለ እንዴት ነው ረሀብ የለም የሚባለው? እኛ እንግዲህ አሁን ኢትዮጵያ በኢትዮጵያ ባለው ተጨባጭ ሁኔታ በአጠቃላይ አይደለም አሁን ይሄ ይሄ ሰባት ነጥብ ሰባት ቀደም ሲል በሁለት ሺ ሰባት እና በሁለት ሺ ስምንት በነበረው በታሪካችን ታይቶ በማይታወቀው ድርቅ በተለይ በኤልሚኑ ተጽዕኖ በደረሰው የበልግ የበልግና የመኸር ዝናብ እጥረት ምክንያት በተከሰተው ድርቅ አስር ነጥብ ሁለት ሚሊየን ህዝብ ሲጎዳ ለረሀብ የሚያጋልጥ ነገር አልነበረም። ይሄ ምክንያቶች አሉት። አንድም ሰው ከቀዩ ሳይፈናቀል ነው ድጋፉ እየደረሰለት ያለው። አንድም ሰው ምክንያቱም ቀደም ሲል የነበሩ የማደያ ጣቢዎቻችንን ቁጥር በመጨመር ምክንያቱም ለመጨመር ምክንያት የሆነን ምንድን ነው የተረጂው ቁጥር መጨመር ነው። እንደሚታወቀው ቀደም ሲል የነበሩ በታሪካችን ያየናቸው ድርቆች አሉ፣ የሰው እልቂት የታየባቸው። አሁን ግን በታሪካችንም በተለይ አቅማችን አቅማችንን በማሳየት ለህዝባችን ወገንታዊነት የታየበት የመንግስት ድጋፍ አስራ ስድስት ነጥብ አምስት ቢሊዮን ብር ድጋፍ በማድረግ በአንድ ሺ ዘጠኝ መቶ የእህል ማደያ ጣቢያዎች እህል ወደ ተራጂው እንጂ ተራጂው ወደ እህል ሳይመጣ ድጋፉን ለመስጠት ተችሏል ማለት ይሄም አልተረሱም። የሰዎች መፈናቀል የለም አልተከሰተም ብለው የነበር አሁን ነገር ግን ቀደም ባሉት ዘገባችንም እንደዚሁም የእናንተን የአደጋ ስጋት አመራር ኮሚሽነርም ከዚህ በፊት ቀድመን ባናገርንበት ጊዜ አርብቶ አደሮቹ ውሃ ፍለጋ ቀያቸውን እየጣሉ ወደ ተለያዩ ቦታ እንደሚሄዱ መፈናቀሎች እንዳሉ ሲዘገብ ነበረ። እንዴት መፈናቀል የለም አሉ? ልምዱ ይኸው ልምዱ ምንድን ነው ያለው? ልምዱን እኮ ነው። አሁን እንግዲህ ከአኗኗር ዘይቤ አንጻር ምን የሚደረግ ነገር አለ? ቢፈናቀል እኮ ተፈናቅሎ እዚያው አይቀርም ወይም ከተማ ገብቶ ለሞት አይዳረግም። ውሃ ባለባቸው አስር ኪሎ ሜትር እና አምስት ኪሎ ሜትር መሄድን ተጉዞ መመለስን መፈናቀል አንለውም እኛ። ይሄ መፈናቀል አይደለም። ምናልባት በተለያዩ ምክንያቶች በአገራችን ውስጥ በሚደርገው የተለያዩ ምክንያቶች እየተወሰኑ በህብረተሰቡ መካከል ያለ አለመግባባት እንኳን ቢኖር በዚያ እንኳን በዚያ እንኳን ወደ አንድ ቦታ ከቀዮ ወደ አንድ ቦታ እንትን ቢል ባህላዊም ሆነ ሌሎች ህጋዊ የሆኑ ነገሮች ታክለውበት ወደ ቄው እንዲመለስ ነው የሚደረገው። አሁን ሲጠቅሱልኝ አለመግባባቶች ተፈጥረው ቢፈናቀሉ እንኳን ብለው ነበረ። አሁን በዚህ እንትኑን እኮ ነው ጥርታሪውን ማለት፣ በማንም ጋር ግጭት ሊፈጠር ይችላል። ቢሆን እንኳን ቢሆን እንኳን ወደ መግባባት ያመጣውን ወደ መግባባት እንዲመጣ በማድረግ ወደ ቀዮ እንዲመለስ የማድረግ ስራ ይሰራል። ለዚህ ምሳሌ ይሄ ነው ልልሽ የምችለው ነገር አይደለም። ምሳሌ አድርጌ የተነገረ አርብቶ አደሮቹን ባነጋገርናቸው ጊዜ፣ ለምሳሌ የደረሰባቸውን የእንስሳ ትልቂት በአስር አመታት ውስጥ አጋጥማቸው የማያውቅ ወደፊትም እንደው በቀላሉ ሊያገግሙበት በማይችሉበት ሁኔታ መጠቃታቸውን ይናገራሉና፣ የመኖ አቅርቦት በበቂ ሁኔታ ካለ ይህ እንዴት ተከሰተ? ለምሳሌ አንድ አንድ የቦረና አርብቶ አደር ድርቁ በጀመረ ጊዜ ስናነጋገራቸው ቆይተን መጀመሪያ ሁለት ከብት ሞተብኝ ሲሉ ነበር። ሰላሳ ከብት ነው የነበራቸው። መጨረሻ ላይ ግን ሁለት ቀረኝ፣ ሀያ ስምንቱ ሞተብኝ ነው የሚሉትና ይሄ ከፍተኛ የእንስሳት እልቂት ነው። የመኖ አቅርቦት ካለ እንዴት ይሄ ልክት ደረሰ። አንድ ነገር ሊገልጽልሽ የምፈልገው ኢትዮጵያ በዓለም በከብት ሀብት አስረኛ በአፍሪካ አንደኛ ነች። በቆላማውና አርብቶ አደር አካባቢ የሚኖረው ህዝብ ደግሞ ከፍተኛውን ቁጥር የያዘ እንሰሳት እንዳሉ ይታወቃል። በሀገራችን የመኖ ልማት አቅርቦት በቂ ነው ብለን ያልንበትም ጊዜ የለም። ግን መኖ በኢትዮጵያ ውስጥ ቀርቦ በማያውቅ ሁኔታ ይልቁኛ እኮ ያመጣ ነው አይደለም፣ የአየር ንብረት ለውጥ ነው አለመጠወቅ ይዘት ያለው ነው። ይሄን ለመታገል ግን በምናደርገው ጥረት ለእንስሳት ሁሉ አቅርበናል። ለሁሉም ከብት ግን የመኖር ጥረቱ እኮ አለ፣ ለሁሉም ከብት ማቅረብ አይቻልም። እሺ፣ በጣም አመሰግናለሁ። እግዜር ስጥልኝ። አቶ ደበበ አመሰግናለሁ። እኔም በድርቁ ምክንያት የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያንን ትክክለኛው ቁጥር ማወቅ የሚቻለው ሰሞኑን ከሚጀመረው የግምገማ አሰራር በኋላ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኦቻ አስታውቋል። የጽህፈት ቤቱ ቃል አቀባይ ቾይስ ኦኮሮ ለአሜሪካ ድምፅ ሬዲዮ እንዳሉት በዚህ የአውሮፓውያን ዓመት መጀመሪያ የወጣው የሰብአዊ ድጋፍ መጠየቂያ ሰነድ ወይም ኤች አር ዲ በዚህ ግምገማ መሰረት ይከለሳል። ቃል አቀባዩን ያነጋገረው እስክንድር ፍሬው ተከታዩን ይዟል። በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር በ2.2 ሚሊዮን መጨመሩ ይፋ የተደረገው ሰሞኑን ነው። በዚህም መሰረት 5.6 ሚሊዮን የነበረው ቁጥር 7.8 ሚሊዮን ደርሷል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት ዩኤን ኦቻ እንደጠቆመው ደግሞ ቁጥሩ ከዚህም በላይ ሊጨምር ይችላል። የጽህፈት ቤቱ የኢትዮጵያ ቃል አቀባይ ቾይዝ ኦኮሮ ለአሜሪካ ድምፅ እንዳሉት ግን ትክክለኛውን ቁጥር ለማወቅ ሰሞኑን የሚጀመረውን ግምገማ መጠበቅ ያስፈልጋል። increase the actual figures will be confirmed in the in the in the month and a half this will be following the 2017 multi-sector የተረጂዎቹ ቁጥር በትክክል የጨመረው በስንት እንደሆነ ይፋ የሚደረገው በአንድ ወር ተኩል ጊዜ ውስጥ ነው። እንደ አውሮፓውያን አቆጣጠር ከግንቦት 21 እስከ ሰኔ 15 2017 ዓ.ም ድረስ በአፋርና በሶማሌ እንደዚሁም በኦሮሚያዎቹ ቦረናና ጉጂ ዞኖች ከሰኔ 1 እስከ 15 ደግሞ በሌሎቹ የሀገሪቱ ክፍሎች የሚካሄደውንና በርካታ ዘርፎችና ተቋማት የሚተላለፉበትን የግማሽ ዓመት ግምገማ ተከትሎ ቃል አቀባዩ እንዳሉት ይህ ግምገማ ከየካቲት አጋማሽ እስከ ግንቦት መዝነብ የነበረበትን የበልግ ዝናብ መነሻ አድርጎ የሚካሄድ ነው። በዝናቡ በበቂ ሁኔታ አለመዝነብ ምክንያት የጨመሩ የምግብና ምግብ ያልሆኑ ፍላጎቶች በዚህ ግምገማ እንደሚጋኙም ገልጸዋል። ይህ ግምገማ የ2017ን የሰብአዊ እርዳታ መጠየቂያ ሰነድ ለመከለስ መነሻ እንደሚሆንም አስረድተዋል። በእንግሊዝኛው ምህጻረ ቃል ኤችአርዲ በመባል የሚታወቀው የሰብአዊ እርዳታ መጠየቂያ ሰነድ በድርቁ ምክንያት 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይጠቁማል። አሁን 7.8 ሚሊዮን መድረሱ በመንግስትና በአጋሮቹ ይፋ የተደረገው ይህ የመጀመሪያ ቁጥር ነው። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት መረጃ እንደጠቆመው ደግሞ ከአንድ ወር ተኩል በኋላ በሚታወቀው የግምገማ ውጤት ቁጥሩ ከዚህም ሊጨምር ይችላል። መንግስትና አጋሮቹ የአስቸኳይ ጊዜ ምግብ እርዳታ የሚፈልጉ ኢትዮጵያውያንን ቁጥር ይፋ የሚያደርጉበትን ሰነድ የሚያወጡት በየዓመቱ በፈረንጆቹ አዲስ ዓመት መጀመሪያ ነው። ሰነዱ ሲከለስና የተረጂዎቹ ቁጥር ሲጨምርም የመጀመሪያው አይደለም። ባለፈው ዓመት ለምሳሌ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር 4.5 ሚሊዮን መሆኑ ነበር በቅድሚያ የተገለጸው። ቁጥሩ 10.2 ሚሊዮን መድረሱ ይፋ የተደረገው በሂደት ነው። የዘንድሮውም ከ5.6 7.8 ሚሊዮን ደርሷል ከዚህም እንደሚጨምር ተሰግቷል። በየፈረንጆቹ ዓመት መጀመሪያ የሰብአዊ ድጋፍ ሰነዱን ይፋ የሚያደርጉት መንግስትና አጋሮቹ ከጅምሩ ትክክለኛውን ቁጥር መናገር አይችሉም ወይ? የዩኤን ኦቻ ቃል አቀባይ ተከታዩን መልሰዋል። Creating more needs, you know. So we didn't get it wrong the first time. We actually based our response on the population that is affected at that moment. Now we do reviews, we have the assessments we do regularly so that we're able to, um, to, to ensure that our response is targeted to the መጀመሪያ ትክክለኛውን ቁጥር አላገኘ ነውም፣ ወይም ተሳስተናል ማለት አይደለም። ግምገማችንን የምንመሰርተው በጊዜው ባለው ፍላጎት ነው። ስለዚህ ነገሮች በሚባባሱበት ሁኔታ ውስጥ ስትሆን፣ ነገሮች እስኪለወጡ፣ በደንብ ያልዘነበ የበልግ ዝናብ ሲያጋጥምና ተጨማሪ ፍላጎት ሲኖር የመጀመሪያውን ቁጥር ተሳስተናል ማለት አይደለም። ምላሻችንን የምንመሰርተው በዚያ ወቅት በተጠቃሚው ህዝብ ላይ ነው። ክለሳም ደግሞ እናካሄዳለን። በመደበኛነት የምናካሄደው ግምገማም አለ። ምላሻችን የተጠቁትን አላማ ያደረገ መሆኑን ለማረጋገጥ በአመቱ አጋማሽ ግምገማ የሚኖረውም ለዚህ ነው። እናም በአመቱ መጀመሪያ የሰብአዊ እርዳታ መጠየቂያ ሰነድ ወይም በእንግሊዝኛው ምጻረ ቃል ኤች አር ዲ የሚባለውን እናወጣለን። በአመቱ አጋማሽ ደግሞ የበልግን ዝናብ መነሻ አድርገን ስናበቃ እንከልሰዋለን። ለድርቁ የምንሰጠውን ምላሽም እያካሄድን ካለው ግምገማ አንጻር አስተካክለናል። አዲሱ የእርዳታ ፈላጊዎች ቁጥር ይፋ ከመደረጉ በፊትም ቢሆን የሚያስፈልገው የገንዘብ መጠን አለመገኘቱ ሲገለጽ ቆይቷል። የዓለም የምግብ ፕሮግራም እንደሚለው ለምሳሌ ቀደም ሲል የተገለጸውን የ5.6 ሚሊዮን ኢትዮጵያውያን የምግብ ፍላጎት ለማሟላት ከሚያስፈልገው 600 ሚሊዮን ዶላር እስካሁን የተገኘው ግማሹ ብቻ ነው። አስፈላጊው የገንዘብ መጠን ይገኝ ዘንድ ለጋሾችን የማሳመንና የማግባባት ስራ የተሰራ መሆኑን የዩኤን ኖቻ ቃል አቀባይ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሐረር ይሆናል የምንጓዘው። በሐረር ከተማ ቀበሌ 10ና 16 ሁለት የመኖሪያ ግቢዎች ይገኛሉ። ግቢው 25 ወንድና 15 ሴት ተማሪዎችን ይዟል። ተማሪዎቹ ደግሞ ከጎዳና ላይ የተሰበሰቡ ናቸው። አሰባሳቢው ደግሞ ከሰባት ዓመቱ ጀምሮ ብቸኝነትና የጎዳና ተዳዳሪነትን ሕይወት የቀመሰው የዛሬው መምህር አቶ ተስፋ አለባቸው ነው። በሁለቱ መኖሪያ ግቢ ውስጥ ያሉት ተማሪዎች ሁሉም የራሳቸው የሆነ አሳዛኝ ታሪክ አላቸው። ሁሉንም አነጋግራ ጽዮን ግርማ የተማሪዎቹ የህይወት ታሪክ የሚጀምረው ከድህነትና ቤተሰብ ማጣት ነው። አንዳንዶቹ በወላጆቻቸው እጅግ በጣም የከፋ ድህነት ምክንያት ለጎዳና ህይወት ተዳርገዋል። የአንዳንዶቹ ወላጆች ደግሞ ገና በልጅነት እድሜያቸው በሞት ተለይተዋቸዋል። የጥቂቶቹ አስከፊ በሆነው የሴተኛ አዳሪነት ንግድ ላይ እየተሰማሩ በመሆናቸው ልጆቻቸውን በተገቢው መንገድ ማሳደግ ሲያቅታቸው ወደ ጎዳና አውጥተዋቸዋል። የሕፃናቱና ወጣቶቹ ለጎዳና መዳረግ ምክንያቱ የተለያየ ይሁን እንጂ መነሻውና ማጠንጠኛው ግን ያው ድህነት ነው። ተማሪዎቹ የሚገኙት ከመናገሻይቱ ዋና ከተማ አዲስ አበባ 515 ኪሎ ሜትር ርቀት ላይ በምትገኘው ሐረር ከተማ ነው። አንዳንዶቹ የተወለዱት በዚች ከተማ ነው። አንዳንዶቹ ደግሞ ከተለያየ ቦታ ወደ ከተማዋ የመጡ ናቸው የተገናኙት ግን ጎዳና ላይ ነው። መብራቱ ታደሰ ከነዚህ ተማሪዎች አንዱ ነው። በጉራጌ ዞን በቡታጅራ ከተማ የሚገኙ ቤተሰቦቹ በማሳደጊያ እጥረት ምክንያት ሀረር ለሚገኙ ዘመዶቹ ሰጡት። እንደ ልጃቸው ሊያዩኝ ስላልቻሉ ቤቱን ጥዬ ወጣው፣ ከዚያም ለጎዳና ተዳረኩ ይላል። ጎዳና ወጥቶ ግን ትምህርቱን አላቋረጠም። ቦቴ በተባለው አካባቢ ለሴተኛ ዳሪዎች ውሃ እየቀዳ በሚያገኘው ገንዘብ መኖር ቀጠለ። መብራቱ ታደሰ እባላለሁ። በጎዳና ውስጥ አራት አመት አሳልፌያለሁ። በጎዳና ህይወት ውስጥ ብዙ ችግሮች አሉ። አንደኛ የማደሪያ ቦታ የለም። እንዲህ በቃ ምግብ ምናምን የለም። ልብስ እና በቃ ያው እርስ በእርስ እየተረዳዳ ነው የምኖረው። እንደ መብራቱ ሁሉ ከህጻንነት ጀምሮ እስከ አፍላው የወጣትነት እድሜ ክልል ውስጥ የሚገኙ ወጣቶች አሉ። ከአንድ አመት ተኩል በፊት ግን ተስፋ አለባቸው የተባለ አንድ ወጣት ወደ እነዚህ የጎዳና ላይ ተዳዳሪዎች ተጠጋ። እርሱ በሰባት አመት እድሜው ከማያውቀው አባቱ የወለደችው በዚህ ምድር ላይ የሚያውቃት ብቸኛ እናቱ እሱን ለማሳደግ ሌሊት በብርድ ላይ ቆማ ለአልፎ አህጂ መኪና ተጓጓዦች የተቆላ ኦቾሎኒ ወይም ሎዝ ስትሸጥ ታማ መሞቷንና ለጎዳና መዳረጉን ቀን ቀን ውሃ እየቀዳና ለሰዎች ቆሻሻ እየደፋ በችግር መማሩን በመጨረሻም ኮሌጅ ገብቶ ተመርቆ ስራ መያዙን ትንሽ ገንዘብ አጠራቅሞ ሊረዳቸው እንደመጣና እነሱም ከጠነከሩ እሱ የደረሰበት እንደሚደርሱ ነገራቸው። ከልጆች ጋር በጣም ተነጋገረን። ወደ ወደፊት የተሻለ ነገር እንደሚመጣ፣ ዛሬ ላይ ግን ያለን ነገር ሁሉ መስዋዕትነት ከፍለ መማር እንዳለብን የኔንም ላይፍ ነገርኳቸው። በጣም አለቀሱ። በጣም በሰማቸው እንማራለን፣ ምንም ችግር የለውም ብለው ጀመሩ። ሰማኒያ ዘጠኙ ቁርስ ብቻ ነበር እየበሉ የሚሄዱት ከዛ በኋላ ሲመለሱ አሁን የጠዋት ተማሪ ሆነ፣ እኔ ቁርስ አበላዋለሁ፣ ተምሮ ይመጣል። ሲመጣ ደግሞ ምሳ ከሆቴሎች የተራረጠ ይፈልጋል። ዩኒፎርምም ደግሞ እዛ አካባቢ ፖሊስ ጣቢያ አለ እና እዛ ያስቀምጣሉ። ማስቀመጫ ሰጠሆናል። የከሳት ተማሪ ነው ደግሞ ቁርስ ይፈልጋል። እኔ ምሳ አብልቼው ይሄዳል። ሲመጣ ራቱም ይፈልጋል። ያንን ማድረግ ስንጀመር ልጆች ወደ ሰበስ መንደጋገፍ ጀመሩ። የከሳቱ ተማሪ ጠዋት ላይ ቁርሱን ይበላና ለከሳቱ ምግብ ትርፍራፊ አውጥቶ ይጠብቀዋል። የዚህ ወጣት ታሪክ ለብዙዎች ምሳሌ መሆን የሚችል የጥንካሬ ታሪክ ነው። ጎዳና ላይ የነበሩት 89 ህጻናትና ወጣቶች በአንዴ ለመሰባሰብ በእሽታ ተቀበሉት። እዛም ሆነው ቢሆን ትምህርታቸውን መማር እንዳለባቸው መከራቸው ታሪክ የተስፋን ሰጥቷቸው እሺ ብለው ተቀበሉኝ ይላል። እኔ ያለስኩበትን መንገድ እኔ አውቃለሁ። ስለዚህ እኔ ባለስኩበት መንገድ ሌሎቹ መሄድ እንደሌለባቸውም አውቃለሁ። ስለዚህ ያንን ለማድረግ ደግሞ የራሴ ፍቅር ነበረኝ። የተወሰነ ጊዜ በጣም ጠንቅር ሊሰራለሁ ከሰራው በኋላ የሆነች ነገር ካገኘ አንድ ልጅ ከዛ ደግሞ ሁለት ልጅ ያልኩኝ ሌሎቹን የመረዳበትን ነገር ማመቻሰ አለብኝ። ጊዜ ወሰኝ ነበር። ተስፋ ያሰበውን አደረገ። በመጀመሪያው ምዕራፍ ሐረር ከተማ ውስጥ አንዲት ልጅ ማስተማር ጀመረ። ከዋና ስራው በተጨማሪም የተሻለ የኢኮኖሚ አቅም ያላቸው ቤተሰቦችን ልጆቻቸውን በማስጠናት በሚያገኘው ገቢ በጎዳና ላይ ያሉ ልጆችን ለመደገፍ ተነሳ። ሲጀምረው አንድ ጊዜ ብቻ ለመርዳት ነበር። ነገር ግን ጠጋ ብሎ የሁሉንም ታሪክ ሲያዳምጥ እዛው ባሉበት ሆነው ትምህርታቸውን እንዲቀጥሉ ማድረግ ጀመረ። ከሰማኒያ ዘጠኙ ተማሪዎች አንዳንዶቹ እናታቸው ወይም እነሱ በሴተኛ ዳሪነት ላይ የተሰማሩ ስለነበሩ በደረሰባቸው ከፍተኛ ችግር ምክንያት ትምህርታቸውን መቀጠል አልቻሉም። አርባዎቹ ተማሪዎች ግን ጠንካራ ሆኑና ወደ መኖሪያ ቤት እስኪገቡ ድረስ ለአንድ አመት ጎዳና ላይ እያደሩ ትምህርታቸውን ቀጠሉ። ባሳለፍነው መስከረም ወር ተስፋ ግለሰብ ድርጅት የመንግስት መስሪያ ቤትን ጨምሮ በሐረር ከተማ ውስጥ ያገኘውን ሁሉ አስተባብሮ ተማሪዎቹን በሁለት ግቢ ውስጥ ተከራይቶ አስገባቸው። ከእነዚህ ውስጥ እድሜያቸው ከ6 እስከ 17 ዓመት የሆኑ ልጆች ይገኛሉ። ከክፍሏ አንደኛ ከአጠቃላይ ትምህርት ቤቱ ሁለተኛ የወጣች የ11ኛ ክፍል ተማሪን ጨምሮ በትምህርታቸው ጠንካራ የሆኑ ተማሪዎች አሉ። የትነበርሽ አያሌው 16 ዓመቷ ነው። በሀረር ከተማ ነው ተወልዳ ያደገችው። እናትና አባቷ ማየት የተሳናቸው ናቸው። ሁለቱም ስላሴ ቤተ ክርስቲያን በተባለ ደጅ ላይ ላስቲክ ሸራ ወጥረው ምንጣፍ አንጥፈው በልመና የሚያገኙትን እንጀራ እየመገቡ ነው እሷንና ወንድሟን ያሳደጓቸው። እናቴ እኔ ነው የመራት። እኛው ስላሴ ነበር የምንኖረው ቤተ ክርስቲያኑ ጋር እና የሆነች ትንሽ እየቤት አገኘን እና ገባ። የት ነው እሱ? ዜሮ ስምንት ምን ይባላል ሰፈሩ? ቄራ ሰፈር ይባላል። እሺ፣ እዛ እንዴት ነበር የምትኖሩት? የስላሴ ያው መንገድ ላይ ነው በሸራ ወጥረን ምግብ ኬት ታመጣላችሁ ይሰጣል ሰዎች ይዘው ይመጣሉ ቤተክርስቲያን የሚሄዱ እሺ እና እነሱ ይሰጡናል ቤት ተከራይታችሁ ስትገቡ እየከፈላችሁ ነው የገባችሁት አረ ተከራይተን አይደለም እዛ ሰፈር የድሆዎች ሰፈር ነው ምንም ሌላቸው ትንሽ ትንሽዬ ቤት አለ እዛ ነው የገባ ነው ምግብ እስኬት አምታችሁ ትበላላችሁ ቤተክርስቲያን ይሄዳሉ፣ ይሰጧቸዋል። ሚኒት እንላሉ። እንደዚህ ሁኔታ ነው። ትምህርት የጀመርሽው የት ነበር የምትማሪው? በዚህ ሁኔታ መልካም ዘር የሚባል ትምህርት ነው። ምን በነጻ ነበር የሚያስተምሩሽ? እንዴት ትከታተያለሽ ታዲያ ትምህርትሽን? እንግዲህ ልብስ አለ፣ ጫማ አለ፣ ለትምህርት የሚያስፈልግ መረጃ አለ። እስቲ እንዴት አርገሽ ትምህርትሽን እንደተማርሽ ንገሪ ራኔ። እንደ ሌሎች ምናምን ብዙ ማልበስ ምናምን እንትናለ እና አልከበደኝ እንዴት አልከበደኝም ያው ዩኒፎርም አይደል ትምህርት ቤት የምንለብሰው እሺ እና ሳፋሪዎች ውስጥም ያው ዱሪያዎች ምናምን ብዙ እንትን አለ በዚህ ሁኔታ እስከ ስንት ተማርሽ አሁን አስረኛ ክፍለት በትምህርትሽ እንዴት ነሽ ጎበዝ ነሽ ሰነፍ ነሽ ሰነፍ አይደለው ያው የሚባል ደረጃ ላይ ስለዚህ ምንድን ነው አላማሽ ያው አሁን ማትሪካ አይደለው ጥሩ ውጤት አምጥቼ ወደ ፕሪፕ ገብቼ ያው ዩኒቨርስቲ መግባት እፈልጋለሁ ለምንድን ነው የምትማሪው አንደኛ ቤተሰቦች እንደዚህ ሆኖ ያሳድገው እነሱን ውለታቸውን ለመክፈት ሁለተኛ ደግሞ በምንመርጠው ሙያው ሀገሬ ለማገልገል ትምህርት ታጠኛለሽ በደንብ አዎ ምንድን ነው አላማሽ ወደፊት መሆን እኔ ዶክተር መሆን ነው የምፈልገው እና ህልምሽን ታሳኪያለሽ አሳካለሁ ተስፋ ጋር ከገባሽ በኋላ የተቀየረ ነገር አለ በህይወትሽ ላይ አዎ ምን ተቀየረ ለምሳሌ በቂ መጽሐፍቶችን አገኛለሁ። ልብስ ምናምን ይገዛኛል ቅባቶች ምናምን አይጓድ። በፊት ከእናት አባቶች ጋር ባለሽ ጊዜ የነበረሽን የቀን ውሎ ንገሪኝ እስኪ። ጠዋት እነሳለ እናቴን ቤተ ክርስቲያን ይሸታለሁ። ድጋሜ ቤት ሂጅ ለባብሽ ወደ ትምህርት ቤት ይላለ። እሷን ደግሞ ጎረቤቶችን የሚያመጣት ከዛ ማለት ነው እና እኔ ትምህርት ቤት እዛ ነበረ። ሙሉ ትንሽ ራቅ ስለሚል ከሰፈሩ ታናሽ እንድንሄድ ተማሪ ስለሆነ ታናሽ ያመጣታል። እኔ ያውዛ ውልና አስር ሰዓት ወደ ቤት ሄዳለሁ እና ያውዛ አጥምቼ እተኛለሁ። ወንድምሽ ስንተኛ ክፍል ነው? አሁን ስድስተኛ ክፍል ነው። እሱንስ ማን ይረዳዋል? እሱን እዚህ ተስፋ በዛ የሆነ አንዳንድ ነገር ይረዳዋል። ለምሳሌ ደብተር ምናምን ይገዛለታል። የት ነበርሽ? ስድስተኛ ክፍል የሚማረው ታናሽ ወንድሟ ጠንክሮ እንዲያጠና እንደምትመክረው ነግራኛለች። በዚህ ሁኔታ እስከ አስረኛ ክፍል ተምራለች። አሁን ደግሞ ሰዎች ተስፋ ጋር አስገብተዋታል። መንፈሳቸው ጠንካራ የሆኑ ተማሪዎች እንዳሉት ሁሉ ያለፉበትን መንገድ መግለጽ የሚከብዳቸው ልባቸው በሐዘን የተሰበሩ ተማሪዎችም አሉ። ገሊላ ሰለሞን ከእነዚህ ውስጥ አንዷ ነች። ገሊላ አሁን የኮሌጅ ተማሪ ናት። ሐረር የሚገኘው የሬፍት ቫሊ ኮሌጅ የነጻ ትምህርት እድል ሰጥቷት እየተማረች እንደሆነ ነግራናለች። እንደገለጸችልንም የትምህርት እድሉን የሰጧት ኃላፊ በመቀየራቸው እድሉ መቀጠል አለመቀጠሉ በንጠልጠል ላይ ነው። እሷና ወንድሟ ወላጆቻቸውን በሞት የተነጠቁት በልጅነታቸው ነው። ገሊላ የምትማረው ራቅ ያለ ቦታ ስለሆነ ተጠግታ የምታድረው አብራት የምትማር ልጅ ቤተሰቦች ጋር እንደሆነ ነግራኛለች። ተስፋ ድጋፍ የሚያደርግላት የትራንስፖርት ወጪዋን ብቻ ነው። ከፍርሳን ነው የምንማረው፣ ቀኑን ሙሉ ማለት ነው። ምግብ ስለማላገኝ እዛው ትምህርት ቤት ጓሮ፣ ግቢ ውስጥ ቁጭ ብዬ ውዬ፣ ላይብራሪ ውስጥ ቁጭ ብዬ ነው እንደገና ስምንት ሰዓት ሲሆን የምገባው። ልክ ዘጠኝ ሰዓት እና ስር ሰዓት ለቀቅ የእጄ ቤት ካለ እበላለሁ፣ ከሌለ ዝም ብዬ እተኛለሁ። ብቻ ነገሮች ይከብዳል። ታገልሽ እስከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወንድም አለኝ ግን ወንድሜ ታላቂ ነው። እሱም በመከራና በችግር ነዛ ጎንደር ካምፓስ የሚማረው ግን በቃ ማንም ምንም የሚለኝ የለም። እኔ ቢያንስ እንኳን ቢቸግረኝ ብታመምን ተስፋ ጋር ብንመጠው ብዙ ጊዜ ብቻዬን ነው የምመርጠው። ምክንያቱም ማንም የእኔን ችግር የሚረዳ የለም ሁሉም የራሳቸው ነገር አላት። ከኢንተርኔት ላይም አሳይመንት ሲሰጠም መስራት አልችሉም። ምንም ነገር የለኝም። እንደገና ኮፒያር ይባላል ያንንም አንዳውቶች ማምጣት አልችልም። ግን ውጤት ላይ ቢ እና ቢ ኤ ሲ ነው የማመጣው ግን በቃ ምንም ማረግ አልችልም። በአቅሜ በላይ ነው። በዚህ ሰ ምንም ተስፋ የለኝም። እግዚአብሔርም ተስፋ እያረኩ ነው የምኖር ቅጣ ትንሽ ውስጤ ስለሚመጣ ነው ታውቂያለሽ ብዙ ነገሮችን ስላሳለፍኩ ነው እንዲህ እንዲህ ብዬ ማለት ነው። ገሊላ ስሜቷን ተቆጣጥራ ሀዘኗን አምቃ መናገር ያቅታታል። ትምህርቷን የመጨረስ ጠንካራ ፍላጎት እንዳላት ብትናገር መከራዋ ጭንቀትን እንደፈጠረባት ግን አልሸሸገችንም። ዘገባው በነገው ምሽት ቀጥሎ ይቀርባል እንድትከታተሉ እንጋብዛለን። የዛሬ ጋቢና ጉዞ በዚሁ ተጠናቋል። ስናስተናግዳችሁ ያመሸ ነው ሄኖክ ሰማግዜርና ጽዮን ግርማ ነን። በነገው ምሽት በነገው ምሽት እንገናኝ